አብዛኛቸውን ቻይናውያን ጥንዶች ከአንድ ልጅ በላይ እንዳያፈሩ የሚያስገድደውና ለ35 ዓመታት ያስቆጠረው ሕግ ተሻረ። ዛሬ የቻይና ኮሚኒስት ፓርቲ ይፋ ያደረገው ይህ አዲስ ፖሊሲ ቻይናውያን ቤተሰቦች ያለ አንዳች መቀጮ ሁለት ልጆችን ማፍራት እንዲችሉ ይፈቅዳል። ቢሌይዴ ከቤጂንግ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። አንዳንዶች በአንድ ልጅ ብቻ ተገድበው ለኖሩ ቤተሰቦች የተሻለ ምዕላት የሚያጎናጽፍ ሁነኛ እርምጃ ሲመስሉት፣ ሌሎች ግን መንግስት የሚጠብቀውን ፈተና አጉልተው በማውሳት የፖሊሲ ለውጡ ሊከሰት ይችላል ባሉት የምጣኔ ሀብት ሁኔታ ላይ ማተኮር መርጠዋል። የፖሊሲ ለውጡ ራሱ ይበልጡን እያደገ በመጣው በሀገሪቱ የመጣኔ ሀብት ይዞታ ላይ ከተደቀነው ግፊት የመጣ መሆኑ ነው የተዘገበው። ያ የቀደመ ፖሊሲ ከመደንገጉ በፊት የተወለዱ ዜጎች በአብዛኛው በርከት ያሉ ቤተሰብ አባላት ያሏቸው ወላጆች ያፈሯቸውና ከአንድ በላይ ልጅ ያለበት ቤተሰብ ውስጥ ያደጉ በመሆናቸው የማህበረሰቡ ትልቅ ክፍል ሊሆን ቻሉ። እናም ያ ማህበረሰብ ክፍል እድሜው እየገፋ በመጣ ቁጥር ምንም እንኳን የዚያች ሀገር ሕዝብ ቁጥር እጅግ ግዙፍና የበዛ የሚሰይ ቢሆንም የአምራች ኃይሏ ቁጥር ግን እየተመናመነ ሄደ። ያ ነው እንግዲህ የአዲሱ ፖሊሲ መነሻ። ሆዋ ሆዋ በቅርቡ ትዳር መመስረትና የአብራኳን ክፋዬ ማየት ውጥን ያላት የ23 ዓመት ወጣት ናት። ሁሌም ሁለት ልጆችን የማፍራት ህልም እንደነበራት ትናገራለች። ከአንድ በላይ ልጅ ያለበት ቤተሰብ በቤት ውስጥ የተሻለ ደስተኛ የሚያደርግ አየር እንዲፈጠር ያግዛል። ሁለት ልጆች ሲኖሩ አንዱ በተራው ሌላውን ይንከባከባል። ወላጆች የተሻለ ደስተኛ በመሆን ፍቅር የሞላው ቤተሰብ ለመፍጠር ይችላሉ። እናም እርጅና በመጣ ጊዜ ጧሪ ቀባሪ የማግኘቱ ዕድል ያንኑ ያህል ከፍ ይላል። ባይናት የቻይና መንግስት ቀስ በቀስ አንድ ቤተሰብ አንድ ልጅ የሚለውን ፖሊሲ ቢያላላም እያሽቆለቆለ ያለውን የአምራች ኃይል መመናመን አዝማሚያ ግን መግታት አልተቻለውም። በዚያ ላይ አንድ ልጅ ብሎ ቤተሰብ የሚለው ጽንሰ ሐሳብ የቤተሰብ ምልአትን የሚያንጸባርቅ አስተሳሰብ ያጓደለ ነበር ሲሉ ይናገራሉ የፖሊሲው ደጋፊዎች። የአንድ ልጅ ካለፈ በኋላ አንድ ቤተሰብ የሚኖርለት ሌላ ምክንያት ምን ይቀረዋል? የዚያ ቤተሰብ ግንድ ቀጣይነትስ አከተመ ማለት አይደል? እናም የአሁኑ አይነተኛ የተሰኘ እርምጃ ይህን እውን እንዲያደርግ ነው።